The Voice of America. የአስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረግ አቋሙ እንደሚጸና በኢትዮጵያ የአሜሪካ ኤምባሲ አስታወቀ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር አሉት በሚል በአንድ የሀገር ውስጥ ጋዜጣ ዘገባ የተጠቀሰውም የተሳሳተ ነው ብለዋል የኤምባሲው ቃል አቀባይ ኒኮላስ ባርኔት። እስክንድር ፍሬው ተጨማሪ ዘገባ ልኳል። የዚህ ዘገባ መነሻ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በቅርቡ ያወጣው መግለጫ ነው። ኤምባሲው በዚሁ መግለጫ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ማውጣቱ እንዳላሳመነው ጠቁሟል። የአዋጁን መውጣት በብርቱ እንደሚቃወምም አመልክቷል። መሰረታዊ በሆኑት የመሰብሰብና ሀሳብን በነጻነት የመግለጽ መብቶች ላይ ገደብ እንደሚጥል በማስታወስ ኤምባሲው በአዋጁ መውጣት ላይ ከኢትዮጵያ መንግስት ጋር ያለው ልዩነት ይፋ መደረጉም ተገቢ እንደሆነ ነው ቃል አቀባዩ ኒኮላስ ባርኔት የገለጹት። ሪፖርተር ጋዜጣ የውጭ ጉዳይ ሚኒስቴር ምንጮችን ጠቅሶ ያወጣው ዘገባ ግን የኢትዮጵያ መንግስት በዚህ የዩናይትድ ስቴትስ ኤምባሲ መግለጫ ላይ ማብራሪያ መጠየቁን አመልክቷል። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር በውጭ ጉዳይ ሚኒስቴር ተጠርተው ማብራሪያ እንዲሰጡ መጠየቃቸውን ነው ዘገባው ያመለከተው። አምባሳደር ሬይነር ለውጭ ጉዳይ ሚኒስቴር ባለስልጣናት ሰጡ የተባለው ምላሽም በዘገባው ተጠቅሷል። አምባሳደሩ ወደፊት በመመካከር ለመስራት ፍላጎታቸው እንደሆነ መግለጻቸውን የሚጠቅሰው ይገኝበታል። የዩናይትድ ስቴትስ ኤምባሲ በዚህ ዘገባ ላይ በሰጠው ምላሽ በዘገባው የተጠቀሱት አባባሎች አምባሳደሩን ወይም ኤምባሲውን እንደማይወክሉ አመልክቷል። አምባሳደሩ ከውጭ ጉዳይ ሚኒስቴር ባለስልጣናት ጋር የነበራቸው ውይይትም የግል እንደነበር ነው ቃል አቀባዩ ኒኮላስ ባርኔት የተናገሩት። አምባሳደሩ በውጭ ጉዳይ ሚኒስቴር በመግባባት ላይ የተመሠረተ ውይይት ነው ያደረጉት። እኛ በግል በሚደረጉ ስብሰባዎች ይዘት ላይ በአጠቃላይ አስተያየት አንሰጥም። የዩናይትድ ስቴትስ ኤምባሲ የአስቸኳይ ጊዜ አዋጁን በብርቱ በመቃወሙም ሆነ ያንን ይፋ በማድረጉ አቋም እንደሚጸናም ቃል አቀባዩ አስረድተዋል። አምባሳደሩ አሉት በሚል በዘገባው የተጠቀሰውም የተሳሳተ ነው ብለዋል። የተጠቀሰው በዩናይትድ ስቴትስ ኤምባሲ አልተባለም፣ የእኛን አቋምም አያንጸባርቅም። እኛ ባወጣነው መግለጫ እንጸናለን። የአስቸኳይ ጊዜ አዋጁ የወቅቱን ፈተናዎች ለመፍታት የተሻለው መንገድ ነው የሚል ሀሳብ የለንም። በዚህ ዘገባ ላይ የኢትዮጵያን የውጭ ጉዳይ ሚኒስቴር አስተያየት ለማግኘት የማደርገው ጥረት ይቀጥላል። እንደ ተሳካ እየቀርባለሁ። የአውሮፓ ሕብረትና እንግሊዝን የመሳሰሉ ዓለም አቀፍ አጋሮችም የአስቸኳይ ጊዜ አዋጁ ለወቅታዊ የኢትዮጵያ ችግሮች መፍትሄ አይሆንም በሚል የዩናይትድ ስቴትስን አቋም ማንጸባረቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ